مهبره السبت لا مهبره የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አገልጋይ ከሆኑት ሰባኪ ወንጌላውያን መካከል ዲያቆን ሄኖክ ሀይሌ ሜልበርን የሚገኘው የደብረገነት ቅዱስ ሚካኤል ቤተ ክርስቲያን ባደረገላቸው ጥሪ መሰረት አውስትራሊያ ይገኛሉ። ዲያቆን ሄኖክ ቤተ ክርስቲያኒቱንና ምእመናኑን በስብከተ ወንጌልና የተለያዩ መጻሕፍትን በመጻፍ በማገልገል ላይ የሚገኙ ሲሆን በአውስትራሊያ ቆይታቸውም ተመሳሳይ አገልግሎትን እንደሚሰጡ ይጠበቃል። የኤስቢኤስ የአማርኛው ቋንቋ ዝግጅት ክፍልም በቆይታቸው ሊያከናውኗቸው ስላቀዱት ስራዎችና በቤተ ክርስቲያኒቷ ወቅታዊ ጉዳዮች ላይ ተወያይቷል። የምንኖርበት ሀገር አውስትራሊያም ከአገራችን ኢትዮጵያ በእጅጉ የራቀች እንደመሆኗ መጠን እንኳን ደህና መጡ ብለን መንገዱስ እንዴት አደረጉት ማለታችንም አልቀረም። በጣም ጥሩ ነው። ያው ሁለተኛ ጊዜ ነው ወደ አውስትራሊያ ስመጣ፣ ወደ ሌላ ፕላኔት ጉዞ የማድረግ ያለው ወደ 24 ሰዓት ነው የተጓዝኩት። ከባድ ነው ግን መጨረሻ ላይ ያለው ነገር ደግሞ ደስ ይላል። ምድርን የሆነ ጥግ ጋ ሆኖ የማየት ስሜት አለው ሀገሩ ማህበረሰቡን እንዴት አገኙት? ቀደም ሲል ነግረውኛል። ሁለተኛ ጊዜ ህይወት ነው ሲመጡ አሁን የመጡበት ጊዜ የመስከረም ወር ነው። እንዴት አገኙት አውስትራሊያን? እንደ ወደ ጥያቄዎቻችን ከመግባታችን በፊት የሃይማኖት ሰው ቢሆንም ሰውነትና እንዲህ አይነት ስሜቶችን ያስተናግዳሉ። እንዴት አገኙት አውስትራሊያን? አዎ ያው መንፈሳዊ ነን እንጂ መንፈስ አይደለንም። የምናየው ነገር ሁሉ ሌላው ሰው ላይ ያለው ተጽዕኖ እኛም ላይ ያለ። በጣም አውስትራሊያ ከሁሉ የወደድኩት መሬት ላይ ያለ ሀገር መሆኑ ነው። አብዛኛው መኖሪያ ቤት ሰው መሬት ላይ ሊኖር የተፈጠረ ፍጡር ስለሆነ ከተፈጥሮ ጋር ያለው ትስስር በጣም ደስ የሚል የተረጋጋ ሀገር ነው። እዚህ ሀገር አውስትራሊያ የኢትዮጵያውያን ማህበረሰብ መስፈር ከጀመሩ ከሰላሳ አመት በላይ እየሆነን ነው። ከዛም በላይ ሆኗል። ልጆች እያደጉ ነው። በቋንቋም በትምህርትም እየበለጸጉ ያሉበት ደረጃ ላይ ነው ያለውና፣ በተለይ ደግሞ የሃይማኖት ጉዳይ ሀሳብ ውስጥ ያለ ነገር ነው። ነርሶ ወደዚህ ሀገር ሲመጡ መቼም ለሁሉም ይሆናል ብዬ አምናለው፣ ግን በተለየ የተለየ ትኩረት ለመስጠት ያሰቡት የትኛው ላይ ነው? አዎ እንግዲህ የትምህርቱ ይዘት በአብዛኛው የሚመለከተው ወጣቶችን ነው ከወጣቶችም ባሻገር ግን በልጅ አስተዳደግ ላይ በማህበራዊ ህይወት ላይ የሚሰጡ ነገሮችም ስላሉት እንደዚሁ በተጨማሪ ወላጆችንም ትልቆችንም ያካትታል። ትምህርት ሃይማኖት ደግሞ በቀጥታ ሃይማኖታዊ ትምህርቱ ደግሞ ሁሉንም የማህበረሰብ ክፍል የሚያካትት ነው። ቋንቋን በተመለከተ ወጣቶች ሰባኪያን የዩኒቨርሲቲውንም የመማሩ እድሉ ስላለ ምናልባትም የሃይማኖት ትምህርትም ከገዙም ከአማርኛውም ባሻገር በሌላ ቋንቋ የማስተማር ብቃት አለ ብዬ ገምታለሁና ለዚህ ስተዘጋጅተዋለሁ። አዎ ከዚህ በፊትም እንግዲህ በነበረኝ ቆይታ ያው እኔ የእንግሊዝኛ ቋንቋ የምችለው እዚህ ሀገር የተወለዱ ልጆች አማርኛ በሚችሉበት ልክ ነው። እና ስለዚህ በዛ ደረጃ በተለይ ከመድረክ አገልግሎት ይልቅ ለብቻ በተናጠል በምናሳልፋቸው የጥያቄና መልስ መርሃ ግብሮች በጣም ደስ የሚል ጊዜ ያሳልፈናል። እነሱ ከተማሩት በላይ እኔ ብዙ ከነሱ ተምሬያለሁ። ጥያቄ ለመጠየቅ ችግር እንደሌለባቸው እዚህ ሀገር ያላችሁ ሰዎች ታውቋቸዋላችሁ። ልጆቻችሁን በጣም ብዙ አይነት አስገራሚ ጥያቄዎች ይጠይቃሉ። ስለዚህ በዛ መልኩ በተናጠል በግል በሚኖሩ ውይይቶች በራሳቸው ቋንቋ ለመማማር ዝግጁ ነው። በአውስትራሊያ ውስጥ የሚኖሩ ኢትዮጵያኖች ሊሆኑ ይችላሉ፣ ግብጾች ሊሆኑ ይችላሉ፣ ጀርመኖች ሁሉም የመጀመሪያው አላማቸው ልጆቻቸው ቋንቋቸውን፣ ባህላቸውን፣ ሃይማኖታቸውን ይዘውላቸው እንዲዘልቁ ነው እና ኢትዮጵያኖችም ህልም ይሄ ነው። ከቤተሰብ የሚጠበቀው ነገር ምንድን ነው? ከማህበረሰብ ከቤተ ክርስቲያን የሚጠበቀው ነገር ምንድን ነው? እነዚህ ልጆች ቀርጾ ለማውጣት ምክንያቱም እነዚህ ልጆች እጃችን ላይ ነው ያሉት እኛ ካልቀረጽ ናቸው። ከዛ በኋላ የሚመጣው ነገር የውጭው ዓለም ጉዳይ ነው እና ከቤተ ክርስቲያን እንደ ተቋም ከቤተሰብም እንደ ቤተሰብ እኔ ከፈረሱ ጋሪውን ላለማስቀደም ቢሞከር በጣም ጥሩ ነው ባይ ብዙ ጊዜ። እንደ ቤተ ክርስቲያንም አገልግሎት የምንታዘበው ልጆቹ በመጀመሪያ በባህሉ እንዲቀረጹ ለማድረግ የምናደርገው ጥረት ይቀድማል፣ ሃይማኖቱን እንዲያውቁ ከማድረግ ይልቅ ማለት ነው። ስለዚህ በመጀመሪያ መሰረታዊ የሆነውን ሃይማኖት እነሱ በሚገባቸው መንገድ እና ሊረዱት በሚችሉት ሁኔታ መማር ከቻሉ በሂደት ራሳቸው ባህሉንም እየፈለጉት ይመጣሉ። በዚህ በተልእኮ ነገረ መለኮት ወይም ሚሽነሪ ቴዎሎጂ ተብሎ በሚጠራው የትምህርት ዘልፍ አንድ ታዋቂ አባባል አለ። እምነት ስጣቸው፣ ባህል አይደለም ይባላል። በመጀመሪያ እምነቱን በትክክል ካመነው ከዛ የዛ እምነት ሪፍሌክሽን የሆነው ወይም መንጸባረቅ የሆነው ባህል በኋላ የሚመጣ ነገር። ልብ ብለሽ አይተሽ ከሆነ ውጭ ሀገር የተወለዱ ልጆች በትክክል ቤተ ክርስቲያንንና ሃይማኖታቸውን ሲያውቁ ለመማር ገዳም ደብረ ሊባኖስ ሁሉ የሄዱ አሉ። ከአሜሪካ ሀገር የመነኑ ሁሉ የመነኮሱ አሉ። ያ ምንድን ነው? መጀመሪያ እምነቱን አወቁት። ከዛ በኋላ ወደ ባህሉ ይመጣሉ። እኛ ባህሉን አውቀው ነው እምነቱን እንዲያውቁ አድርገን ከፈረሱ ጋሪውን የምናስቀድመውና፣ መጀመሪያ መሰረታዊ የሆነውን እግዚአብሔርን መፍራት የሚያሳያቸውን የሃይማኖት ትምህርትና ወንጌሉን ማስተማር ከቻልን ያንን የበለጠ ለመግለጽ የሚችሉት በባህሉ ስለሆነ ባህሉን የመፈለግ ነገር ይመጣል። ወደ አጠቃላይ ነገር መለስ ስንበል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ባህልን ልማድን ከሃይማኖት ጋር ዘንቀ የያዘች ቤተ ክርስቲያን ነች። እንዲህ አይነት ነገሩ የራሱ ጥቅም አለው ተብሎ ቢታሰብም በሌላ አንጻር ደግሞ ሕዝቡ በሃይማኖት ሳይሆን የታነጸው በባህል ነው፣ የሚባል ነገር አለ። ይሄ ደግሞ የረጅም ጊዜ ውጤቱ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጣቶቿን እንድታጣ የሚሆንበት ምክንያት የወንጌል እጥረት አለ የሚባል ነገር አለ። ና እርስዎ ወጣት ኖት፣ በዘመናዊ እውቀት የተማሩ ኖት፣ አሁን ደግሞ በሃይማኖቱም ተምረው ቤተክርስቲያን እያገለግሉ ያሉ ቤተክርስቲያን ሰው ኖት። ና ይህንን እንዴት ያዩታል? ቤተክርስቲያን ልጆቿን እያጣቸው ከወንጌል እጥረት ነው ብለው ይገምታሉ? በዚህ ሀሳብ ሙሉ በሙሉ ለመስማማት ይቸገራሉ? ቤተ ክርስቲያን ብለን የምንጠራው አሁን ያለውን አገልግሎት ላይ ያለነውን ሰዎች እና አሁን ያለውን የቤተ ክርስቲያን አስተዳደር ለማለት ተፈልጎ ከሆነ አስማማለሁ። በአጠቃላይ ግን ቤተ ክርስቲያኗ የተሰራችበትን ስሪት ስርዓቷን፣ ቅዳሴዋን፣ መጽሐፎቿን ያንን መነሻ ካደረግን ግን ምን ያህል እንደውም ወንጌል ጠልቆ የገባበት እና በስብከት ወንጌል ብዙ ርቀት የሄደች ቤተክርስቲያን ናት ብዬ ስለማምን ነው። አሁን ያነሳሽውን ነገር ግን ከምንም የተነሳ ሀሳብ ነው ብዬ አልገምትም። መነሻ አለው። ይኸውም ምንድን ነው? መጀመሪያ ወንጌል ይሰበካል። በየትኛውም ሀገር ወንጌል ይሰበካል። ያ ወንጌል ወደ ማህበረሰቡ ከገባ በኋላ ማህበረሰቡ ተቀብሎ በዛ በወንጌሉ ትምህርት ይጠመቃል፣ ያምናል። እየቆየ ሲመጣ ወንጌሉን መኖር ይጀምራል ክፍለ ዘመን እየተሻገረ ሲመጣ የተማረው ወንጌል ወደ ባህልነት ይቀየራል። ለምሳሌ ማንኛውንም ኢትዮጵያዊ በምንም አይነት ሁኔታ ላይ ሆኖ ታሞም ይሁን ደስተኛም ሆኖ ይሁን ሐዝኖም ይሁን እንደምናደርግ ስትዩ እግዚአብሔር ይመስገን ይላል። ይሄ ወደ ወንጌል ስናመጣው በሁሉ አመስግኑ የሚለው ነው የሚያሳየው። ብዙ ነገሮች በጣም ከመዋሃዳቸው የተነሳ ከመጽሐፍ ቅዱስ ጋር የተያያዙ መሆናቸውን ሳያውቅ የሚያደርጋቸው በጣም ብሰዋል። ባህላችን ውስጥ እያንዳንዱ አለባበስ ውስጥ ብት የሰርግ፣ የለቅሶ ስነ ስርዓቶቻችን መጽሐፍ ቅዱስ ላይ ሄደን ልንጠቅሰው የምንችላቸው አይነት ናቸው። ለምሳሌ ጋብቻ ለመፈጸም ወደ ልጅ ቤት ሽማግሌ ይላካል። ሽማግሌ ሲላክ የሚደረገው ነገር ከኦሪት ዘፍጥረት የተወሰደ ነው። አለባበሱ፣ አነጋገሩ፣ ሰላምታው፣ ሁሉም ነገር ወደኋላ ስንሄድ መጽሐፍ ቅዱስ ላይ እንዲህ ይላል ብለን ልንጠቅሰው የምንችለው ነው። ህዝቡ ግን ያደርገዋል እንጂ ይሄ ነገር ከምን እንደመጣ ያውቅ። ስለዚህ ይህንን በመኖርና በማወቅ መሃል ያለው ልዩነት ለመድፈን መሞከር እና እያደረገ ያለው ነገር ምን ያህል ከመጽሐፍ ቅዱስ ጋር የተሳሰረ መሆኑን የማሳየት ሚናችንን መወጣት አለብን እንጂ እንዲያው በደፈናው ወንጌል ጨርሶ አልደረሰበትም ማለት ይቻላል። ምክንያቱም በጣም ብዙ ነገሮች በተግባር እየተኖሩ ያለበት ሀገር ስለሆነ በባህላችን ውስጥ ሰርጎ የገባ የወንጌል ማንነት በጣም ስላለ ማለት ነው። ከዚሁ ጋር ሳንወጣ አማንያኑ የመመላለስ እንጂ ህይወቱን የመኖር ኑረቱን የመኖር ነገር የለም፣ እንዳሉትም እርሶ በተግባር የሚታዩ ነገሮች ቢሆንም በእርግጥ የክርስቶስ ነገር ገብቷቸው፣ በእርግጥ የወንጌል ነገር ገብቷቸው አይደለም የሚመላለሱት የሚባል ነገር አለ። ለዛም ነው በቀላሉ ተይዘው የሚሄዱት፣ ድንገት ሲነገራቸው አሀ ይሄም አለ እንዴ ብለው ወደ ሌላው እምነት የሚሄዱት የሚል ነገር አለና ይህንንስ እንዴት ያስታርቁታል? ይሄ በጣም ጥሩ ነጥብ ነው ያነሳሽው። እንደውም ወደ መጀመሪያ ወደ አነሳ ነው። አሁን ሰሞኑን ልንሰጥ ያስብነው ነው ትምህርት ላይ የሚመልሰኝ ጉዳይ ነው ይኸው። ምንድነው አብዛኛው ሰው ከወላጆቹ የወረሰው እምነት ስለሆነ ይከተላል እንጂ የሚያምነው ምን እንደሆነ አያውቅም። ሩቅ ሳት ሄጂ አርብሮብ ለምን ትጾማለ ቢባል ለምን እንደሚጾም እንኳን እማያቅበት። ለምን ማተብ ታደረጋለ? ለምን ቤተክርስቲያን ትሳለማለ? የሚደረጉና የማይደረጉ ነገሮች እንኳን አያውቀው። ስለዚህ በልማድ የሚደረግ በመመላለስ የሚደረግ ስለሆነ የሰማ ዕለትና ሌላ ነገር አዲስ ነገር የሰማ የመሰለው ዕለት ብዙ ሰው ከቤተ ክርስቲያን እንዲወጣ ምክንያቱ ይሄ ነው። ለዚህም ነው ሰሞኑን የምንማረው ትምህርት በውርስ እንደ ሌላ ንብረት የተቀበልነውን ሃይማኖት በእውቀት እንድናምነው ማድረግ ነው። በጣም መሰረታዊ የሚባሉ ነገሮች እንግዲህ ከዚህ ቀደምም የዛሬ አራት ዓመት ወደዚህ በመጣው ጊዜ ሞክረ ነው ነበረ አሁንም ለሁለተኛ ጊዜ የምናደርገው በተወሰኑ ቀናት ውስጥ ቢያንስ መሰረታዊ የሚባል ልክ ይሄ የዋን ዋን ኮርሶች አለ፣ አደለ? ሃይማኖቱን እንደው ተጨምቆ ተጨፍልቆ ሐሳቡን ቢያንስ መሰረታዊ የሚባሉትን ነገሮች ጨብጦ መሄድ የሚችልበት የትምህርት መስክ ያስፈልጋል። አለዚያ ብዙ ጊዜ ለንግስ ነ የምንመጣው ለበዓል ነ የምንመጣው። ጸጉራን በግ አለ ሲሉት ይሞታል እንደሚባለው የህዝቡ ብዛትና የምናከብርበት በዓል የምናከብርበት ድምቀት እያዘናጋን ያለን መስሎን እንደሌለን እየሆንን ነው። ስለዚህ ሃይማኖት ከእውቀት ጋር ሲሆን የዛኔ ህይወትን መምጣት ይጀምራል። ሌላው የህይወት ለውጥ የሚመጣው ከወንጌሉ ነው። ወንጌሉ የሚሰራ ነው። ከሰማችሁት ቃል የተነሳ ንጹሐን ናችሁ ይላል ክርስቶስ። የሚያነጻ ቃል ነው ሰጥቶን ሄደው። ግን ያንን መቼ ነው የምንማረው? መቼ ነው ቁጭ ብለን መጽሐፍ ቅዱስን ገልጠን? በጣም ብዙ ሰው መጽሐፍ ቅዱስን እንዳያቃዣው ከትራሱ አጠገብ ከማስቀመጥ ያለፈ ከመጽሐፍ ቅዱስ ጋር ትስስር ከሌለው በህይወቱ እንዴት ሊኖረው ይችላል? ገልጦ ያላነበበውን መለኮታዊ ደብዳቤ። እንግዲህ እኮ መጽሐፍ ቅዱስ ማለት ራሱ እግዚአብሔር ለእኔ ለአንቺ የጻፈው ደብዳቤ ነው። ሳንገልጠው ልንሞት ነው ወይ? ያንን የመጽሐፍ ቅዱስ ጥናትን ትምህርት፣ ሃይማኖትን የመሳሰሉ ማህበራዊ ጉዳዮችን የመሳሰሉ ትምህርቶች በመማር እዚህ ሀገር ስታርተር የምትሉት ነገር አለ። ምግብ ከመብላታቸው በፊት ኢትዮጵያ ውስጥ ስታርተር ረሃብ ነው እንደምታውቂው። ግን እንደ ስታርተር ሰው የመማር ፍላጎቱን የሚያነሳሳ በጥቂት ቀናት ውስጥ ለካ ብዙ ነገር አላውቅም፣ ለካ ማወቅ አለብኝ እንዲል የሚያደርግ ስራ ለመስራት ነው። እግዚአብሔር ቢረዳን ያሰብ ነው። ውይይታችንን አላጠናቀቅንም፣ ቀሪውን በሁለተኛው ክፍል ይዘን እንቀርባለን። ጠብቁን። Fe Radio, Marta Zagaw, Camille Bern.